ቀጥተኛ ኢንቨስትመንት የምንለው በአማካይ በአመት ከሁለት መቶ ሀምሳ አምስት ሚሊየን በላይ ዶላር በላይ በየአመቱ ይገባል። ግን በቅርቡ ለምሳሌ ያምናውን ብንወስድ በጣም ትልቁ አንድ ነጥብ ሁለት ቢሊዮን ዶላር ነው ቀጥተኛ ኢንቨስትመንት የመጣው። ይሄ አንድ ነጥብ ሁለት ቢሊዮን ዶላሩ ባለፈው አመት የነበረው በመጠጥ ኢንዱስትሪ በስፋት በመጠጥ ኢንዱስትሪዎች፣ በቢራ ኩባንያዎች፣ በመሳሰሉት እንደሆነም ይታወቃል። አዎ ግን አሁን ዋናው የጥናቱ ዓላማ ግን ምንድን ነው ያልኩት፣ እኔ ይሄ ገንዘብ በጣም ትንሽ ነው አንድ ነጥብ ሁለት ቢሊየን። ግን ቀጥተኛ ያልሆነ ኢንቨስትመንት አለ። ቀጥተኛ ያልሆነ ኢንቨስትመንት በተለይ ከቱርክ፣ ከቻይና፣ ከህንድ የሚመጣ አለ እሱን ላይ ብናተኩር ነው የውጭ ኢንቨስትመንት ሊገባን የሚችለው። ያኛው ሊያሳስተን ይችላል ምክንያቱም በጣም ትንሽ ነው ብዬ ለምሳሌ ምሳሌ ብሰጥህ የቻይና ቀጥተኛ ኢንቨስትመንት ጠቅላላ እንዳው የተከማቸው እስካሁን ስድስት መቶ ሚሊዮን ገደማ ነው። አምና ግን በአምና ደግሞ የመጣው የየዓመቱ ፍሎ እንለዋለን እኛ የየዓመቱ የሚመጣውን ስታይ ደግሞ መቶ ሀያ ሁለት ሚሊዮን ብቻ ነች። አምና የመጣው መቶ ሀያ ሁለት ነው። የተጠረቃቀሙ ለብዙ ዓመት ደግሞ ስታዩ የኤፍዲአይ ስቶክ የሚሉት ማለት ነው። የተጠራቀሙ ስታዩ ስድስት መቶ ሚሊዮን ነው። አሁን ይህንን ከምን ጋር ታወዳድረዋለ? ጠቅላላ ቻይና ለኢትዮጵያ ፋይናንስ ያደረገችው በብድር መልክ ስንት ነው ስትል፣ ወደ አስራ ሰባት ቢሊዮን ዶላር ነው አጠቃላይ የሆነው። እዚህ ላይ ሁላችንም ግልጽ ለማድረግ ቀጥተኛ የሆነ ኢንቨስትመንት እና ቀጥተኛ ያልሆነ ኢንቨስትመንት ልዩነታቸው ምንድን ነው? ቀጥተኛ የሆነ ኢንቨስትመንት የሚባለው ባለቤቱ የውጭ ሀገር ዜጋ ሆኖ በኢትዮጵያ ውስጥ መጥቶ ኢትዮጵያ ውስጥ በቋሚነት አመራሩን ወይም ማኔጅመንቱን የሚመራበት ትልቅ ሼር ያለበት ኢትዮጵያ ውስጥ የተተከለ መዋለ ነዋይ ወይም ኢንቨስትመንት ማለት ነው። ለምሳሌ ሼክ መሐመድ አላሙዲ ሳውዲ ዜጋ ናቸው። ኢትዮጵያ ውስጥ መጥተው ኤልፎራ የሚባል የዶሮ እርባታ ሲያቋቁሙ ያ ቀጥተኛ ኢንቨስትመንት ነው ሳቸው ወይም እሳቸው ኩባንያ ነው ማኔጅ የሚያደርገው ማለት ነው። ይሄ ቀጥተኛ ያልሆነ ያልኩት የትኛው ነው? ለምሳሌ ኢትዮጵያ መንግስት አዲስ ባቡር ዘርግቷል አዲስ አበባ ከተማ ውስጥ። ያ ኢንቨስትመንት የማነ የኢትዮጵያ መንግስት ኢንቨስትመንት ነው፣ ግን ብሩ ኬት ነው የመጣው ከቻይና ነው የመጣው የመጡት በብድር ማለት ነው። ከቻይና ነው የመጣው ግን ቻይኖቹ ባይኖሩ ደግሞ ሊኖረን አይችልም ነበር አይደል? ስለዚህ የውጭ ኢንቨስትመንት ይመስላል ግን ቀጥተኛ ኢንቨስትመንት አይደለም። ብድር ብንለው ይሻላል፣ ወይም እነሱ ክሬዲት ፋይናንሲንግ በእንግሊዝኛ ወይም ቨንደር ፋይናንሲንግ የሚሉት ነው። ከሌሎችስ ምዕራባውያን ከሆኑ ከአይ ኤም ኤፍ ከዓለም ባንክ እንደዚሁም የአፍሪካ ልማት ባንክም አሉ፣ ሌሎች አጋር መንግስታትም አሉ። እሱ የት ነው የሚገባው? ምን ያህል ነው ቁጥሩስ? እሱ በብድር ነው የሚገባው፣ በብድር ተብሎ ነው የሚገባው። ቁጥሩን አላውቀውም፣ ግን ብዛት የለውም ብልህ ጠቅላላ ከአስር ቢሊዮን በታች ይመስለኛል። እሱ ብድር የምንለው ነው፣ ቀጥተኛ ኢንቨስትመንት አንለውም። ይሄ አስራ ሰባት ቢሊዮን ብሩ ግን በጣም ብዙ ብዙ ገንዘብ ነው፣ ፋይናንስ ነው። አው፣ የሴት የሚገባ ይመስላል መሰለ። ለምሳሌ የኢትዮጵያ ቴሌኮም ብትወስድ መጀመሪያ ላይ አንድ ነጥብ አምስት ቢሊዮን ሰጥቶናል ቻይና፣ ለመጀመሪያው ምዕራፍ በሁለተኛው ምዕራፍ አንድ ነጥብ ሶስት ቢሊዮን ሰጥቶናል። አሁን እሱን ስትደምረው ወደ ሶስት ይጠጋል ማለት ነው። ከአዲስ አበባ ተነስቶ ጅቡቲ የሚሄደው ባቡር ላይ እንደገና የቻይና መንግስት ነው የሰጠን እሱም ወደ ከሁለት እስከ ሶስት ቢሊዮን ይሆናል። የአዲስ አበባ ባቡር ብትወስደው ግማሽ ቢሊዮን ነው። እንደዚህ እነዚህ የመንገዶች ላይ አለ። የህዳሴው ግድብ ማስተላለፊያው የመብራት ኃይሉ ማስተላለፊያ ወደ አንድ ቢሊዮን አለ። እነዚህ እነዚህ ስደምራቸው እስካሁን የተሰጡት ወደ አስራ ሰባት ቢሊዮን ይገባሉ። ብዙ ገንዘብ ነው። ይሄ አነስተኛ ወለድ ያለው ነው ወይስ በገበያ ዋጋ ነው ብድሩ የሚገኘው? አንዳንድ ከገበያም ይበልጣል። ይሄ ነው ትንሽ የሚያስፈራው። ምንድን ነው ከዓለም ባንክ ወይም ከዓለም ገንዘብ ድርጅት የምናገኛቸው ገንዘቦች በጣም ጥሩ ነው። እንትኑ የችሮታ ጊዜው ጥሩ ነው እስከ አስር አመት በኋላ ነው መክፈል የምጀምረው። የችሮታው ጊዜው እንደገና ደግሞ እስከ አርባ አመት ድረስ ልትቆይ ትችላለህ። የመክፈያው መጨረሻ ጨረሰ የምከፍልበት ከአርባ አመት ይሆናል። ወለዱ ከአንድ በመቶ በሳች ነው፣ እንደውም ነጥብ ሰባት አካባቢ ነው በአማካይ። ስለዚህ ከእነሱ የምናገኘው ርካሽ ነበር። ችግሩ ምንድን ነው? ያው እነሱ አሟሏ የሚሉህ የፖሊሲ አሟሏ የሚሉ የሰብአዊ መብት ምናምን ቅድመ ሁኔታዎች ስላሉ እንደ ልብህ አታገኘው። ቀጥተኛ ያልሆነው ግን ምንም ቅድመ ሁኔታ የለውም። ግን ስታወዳድረው የችሮታው ጊዜ በጣም አጭር ነው። ሶስት አመት ቢሆን ነው የዛ አስር አልኩ። ይሄኛው ሶስት ነው። የመክፈያው ጊዜ ያ እስከ አርባ አመት ይሄዳል። ይሄኛው አስር አመት ነው። ወለዱ ከየለንደን ወለድ የባንኮች ወለድ ወይም ላይቦር ይባል ለንደን ኢንተር ባንክ ኦፕሽን ራይት የሚሉት ማለት ነው የለንደን ባንኮች ወለድ ላይ ከእሱ ላይ ይጨምራል። እስከ አንድ ወይ ሁለት ወይ ሶስት ነጥብ ወደ ላይ ከፍ ይላል። የለንደኑ ለምሳሌ አንድ ፐርሰንት ከሆነ ይሄኛው አራት ፐርሰንት ሊሆን ይችላል ማለት ነው። ስለዚህ መበደሩ ወዲህ ብድሩ ብድሩን ውድ ነው። ብድሩን ማግኘቱ አንድ ነገር ሆኖ ተበድሮ መክፈል ደግሞ ሌላ ጉዳይ ነው። በተለያዩ ሀገሮች ተመልክተናል። የአርጀንቲናን ሁኔታ እንደዚሁም ደግሞ በግሪክ የደረሰውን ሁኔታ ተመልክተናል። እንግዲህ የኢትዮጵያ መንግስት ለመክፈል አንደኛ ሀገራዊ ቁጠባ መስፋት ያለበት ይመስላል። እንደዚሁም ደግሞ በወጪ ንግድ የሚገኘውንም ገንዘብ መጨመር ያስፈልጋል። ኢትዮጵያ ምን ላይ ነች በእነዚህ በሁለቱ ረገድ? ቆንጆ ጥያቄ ነው ይሄ ነው ምንድን ነው። እኔም አንዱም የሚያሰራኝ ይሄ ነው ምንድን ነው። ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ። ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው አገር ውስጥ ከሀገር ገቢ ጋር ሲነጻጸር አርባ በመቶ ነው። የሀገር ውስጥ ገቢ ወይም ጂዲፒ ከምንለው አርባ በመቶ ነው ኢንቨስት የሚያደርገው ቁጠባውን ግን ስታይ ከአስር እስከ ሀያ በመቶ ነው ስለዚህ በጣም ትልቅ ክፍተት አለ ማለት ነው። አርባ በመቶ ኢንቨስቲ እያደረግ የምትቆጥበው ከአስር እስከ ሀያ ሁለት በመቶ ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይህን ነገር የምትመልሰው በውጭ ምንዛሪ ነው። ስለዚህ የውጭ ምንዛሪ የማፍራት አቅም እንዴት ነው ብለ ስታየው ጠቅላላ በአመት አሁን የቅርቡን ያለፈውን አመት ብንወስድ ወደ አስራ ሁለት አስራ ሶስት ቢሊዮን ነው ኢምፖርት የምናደረገው ከውጭ የምናስገባው ዕቃ የምንሸጠው ኤክስፖርት ግን ሶስት ቢሊዮን አካባቢ ነው። እንግዲህ አስር ቢሊዮን ክፍተት አለብን ማለት ነው። ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው። ሁለቱም ከባድ ክፍተት ነው። የገቢና ወጪ ንግድ አለመመጣጠን ወይም ሚዛኑ ወደ አንድ በኩል የሚገፋ ከሆነ አስቸጋሪ ነው። በታሪክም ብንመለከት ከቻይና ጋር ኢትዮጵያ በምታደርገው ንግድ ውስጥ ዛሬ ስምንት አመት አስር አመት ሶስት ቢሊዮን ቻይና ወደ ኢትዮጵያ ታስገባ ነበር። ኢትዮጵያ በሰሊጥ በተልባ በመሳሰሉት የምትልከው ወደ መቶ ሚሊየን ነበር የነበረው። አሁንም ሰፊ ልዩነት ነው የሚታየው። ይሄን ለማጥበብ ክፍተት ነው ያለው። እንዴት ነው የሚቻለው? ይሄንን ክፍተት ለማጥበብ ከባድ ጥያቄ ነው። ይሄን እኔም አንዱ የሚያሰራኝ ይሄ ነው። ምንድነው? ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው ከአገር ውስጥ ከሀገር ገቢ ጋር ሲነጻጸር አርባ በመቶ ነው። የሀገር ውስጥ ገቢ ወይም ጂዲፒ ከምንለው አርባ በመቶ ነው ኢንቨስት የሚያደርገው። ቁጠባውን ግን ስታይ ከአስር እስከ ሀያ በመቶ ነው። ስለዚህ በጣም ትልቅ ክፍተት አለ ማለት ነው። አርባ በመቶ ኢንቨስት እያደረግ የምትቆጥበው ከአስር እስከ ሀያ ሁለት በመቶ ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይህን ነገር የምትመልሰው በውጭ ምንዛሪ ነው። ስለዚህ የውጭ ምንዛሪ የማፍራት አቅምህ እንዴት ነው ብለ ስታየው፣ ጠቅላላ በዓመት አሁን የቅርቡን ያለፈውን ዓመት ብንወስድ ወደ አስራ ሁለት አስራ ሶስት ቢሊዮን ነው ኢምፖርት የምናደርገው ከውጭ የምናስገባው ዕቃ፣ የምንሸጠው ኤክስፖርት ግን ሶስት ቢሊዮን አካባቢ ነው። እንግዲህ አስር ቢሊዮን ክፍተት አለብን ማለት ነው። ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው። ሁለቱም ያለ አማራጭ አንድ ኤክስፖርትን ማስፋፋት ነው መንግስትም እንደሱ ለማድረግ የተቻለውን እየሞከረ ነው ግን ይህ ላለፉት አስር አመት የሞከረውን ስታየው ብዙም አልሄደም በኤክስፖርቱ ላይ ስለዚህ አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባ እና እሱ ላይ ጠንከር አድርገህ መያዝ አለብህ በጣም መስፋፋት የለብህም ካቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ የሚመስለኝ ለጊዜው በአጭር ጊዜ የሚታየኝ እሱ ነው ሁለተኛ አርቆ ማሰብ ነው ዝም ብለ ተገኘ ብለ መውሰድ የለብህም። ምንድን ነው የማመጣው በዚህ ነገር በዚህ የማመጣው ትርፍ ይከፍልልኛል? ቢከፍልልኝስ በቂ የውጭ ምንዛሬ ይኖረኛል ብለ በረዥሙ ማቀድ እና መስራት ሲጀመርም ነበረብህ። ከአሁን ጀምረህም አጠንክረ ማሰብ ያለብህ ጉዳይ ይመስለኛል። አዎ። ቀጥሎ የማነሳው ጥያቄ ትንሽ የሪዮት አለም ሁኔታ የታከለበት ነው። እንግዲህ የወጪ ገቢን ለማስፋት የሚደረጉ ጥረቶች አሉ ግን የዓለም ባንክና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ትላልቅ የመንግስት ግንባታዎች የሚወስዱት ገንዘብ የአገሪቱን ብድርም እየጨመረ ነው ሌሎች ደግሞ አጠቃላይ የሆነ የምጣኔ ሀብት ጫና የሚያሳድሩ ሁኔታዎችም መዘዞችም ይኖረዋል በማለት ማስጠንቀቂያ ማሳሰቢያዎችን ይሰጣሉ አዎ እውነትም ነው አሁን ስናይ ትልልቁ እዳ ትልልቅ ብድሮችን የሚወስዱት የመንግስት ድርጅቶች ናቸው እንዳልኩ አሁን ቴሌኮም ብቻ ብትወስደው ሶስት ቢሊዮን ብቻውን ወስዷል የባቡሩ ከዛ የበለጠ ነው ስለዚህ የመንግስት ድርጅቶች ናቸው የሚበደሩት። እኔ የሚታየኝ ምንድን ነው፣ ብዙ ጊዜ ከዓለም ባንክና ከዓለም የገንዘብ ድርጅት ጋር ብዙ ጊዜ አልስማማም። ግን አንድ ከነሱ ጋር የምስማማው ነገር አሁን በጣም ስለበዛ ይሄ ነገር ከግል ድርጅቱ ጋር በቅንጅት ቢሰራ መንግስት ይሄንን መጨናነቅ ሊቀንስለት ይችላል። ስለዚህ ዝም ብሎ ራሱ ብቻ ከሚሰራው መንግስት እስቲ ከግል ድርጅቶች ጋር በእንግሊዝኛ ፐብሊክ ፕራይቬት ፓርትነርሺፕ የሚሉት ማለት ነው። ከግሎች ጋር መንግስቱ ተቀናጅቶ ለምን ይህንን ጫናውን እንዲካፈሉለት አያደርግም ብዬ ነው የማስበው። ስለዚህ የእነሱም ስጋት ይገባኛል። ምክንያቱም ይሄ ነገር በዚሁ ከቀጠለ አጠቃላይ ኢኮኖሚው መረጋጋት ላይ መጥፎ ተጽዕኖ ያመጣል። የውጭ ምንዛሬ ጥበት ሊፈጠር ይችላል። የዋጋ ግሽበት ሊመጣ ይችላል የእቃ ጥረት ሊፈጠር ይችላል፣ በዚሁ ከቀጠለ። ስለዚህ ይሄ ደግሞ የማክሮ ኢኮኖሚውን አለመረጋጋት ያመጣል። ማክሮ ኢኮኖሚ ወይም አጠቃላይ ኢኮኖሚው ካልተረጋጋ እድገት አይመጣም። ብዙ ጊዜ እድገት ካልመጣ ደግሞ ድህነት አይቀንስም። ስለዚህ ቁልፍ ቁልፍ የፖሊሲ ጥያቄ ይመስለኛል። የገበያ ሥርዓቱም ላይ ሊያሳድረው የሚችለውንም ተጽዕኖ ያክላሉ። ዘለቄታ ያለውና የተረጋጋ የገበያ ሥርዓት እንዲኖር የግል ዘርፍ ተወዳዳሪነትን አንድ ላይ ነው አይኖርም አማክሮ ካልተረጋጋ እኮ የገበያው ስርዓት ይዛባል እና ይሄ አጠቃላይ ችግር ይፈጥራል ስለዚህ ሊታሰብበት የሚገባ በጣም ጠቃሚ ጉዳይ ይመስለኛል አሳሳቢ ጉዳይ ይመስለኛል ከማሰብም አልፎ ደግሞ ወደ ተግባር መገባትም ያለባቸው ሁኔታዎች አሉ ምን ይሰራል በዚህ ረገድ በመንግስቱ እንደ የተወጠኑ ፖሊሲዎች በመንግስት ብዙም የማውቀው ነገር የለም አት ሊስት ያየሁት ነገር ብዙም የለም ግን የሌሎችን አገር ታሪክ ስናይ ለምሳሌ ኮሪያዎች በጣም ባደጉበት ጊዜ በአሜሪካ እርዳታ ላይ በጣም ጥገኛ ነበሩ። ከእስከ ሰባ አምስት በመቶ የውጭ ምንዛሬያቸውን የሚያገኙት ከነሱ ነበር። እስከ ሰባ አምስት በመቶ የሚሆን ከውጭ የሚያስገብቱን እቃ በእነሱ ነበር የሚያደርጉት። ግን ምንድን ነው ያደርጉት ቆም ብለው ይሄ ጥገኝነት መጥፎ ሊሆን አይችልም ወይ ብለው ካላቸው ምሁራን ጋር ተሰብስበው መንግስት ምን ብሎ መክሮ በረዥም ጊዜ እቅድ አውጥቶ በአጭር ጊዜ እንደዚህ እናርግ፣ በመካከለኛ ጊዜ እናርግ፣ በረዥም ጊዜ እንደዚህ እንውጣ ብለው በእቅድ ነው የወጡበት። ስለዚህ የእኛ መንግስት እንደሱ ማድረግ ያለበት ይመስለኛል። በጣም ነው የማመሰግነው። ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ለማብራሪያው አመሰግናለሁ። አመሰግናለሁ። ሀይኖት ደናውን